ጋቢና ቪኦኤ የዕሮብ ምሽት መጋቢት 28 2014 ዓ.ም መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምፅ ቅንብሩ ንጉሱ ታምሬ ከመላው የአሜሪካ ድምፅ ዘጋቢዎች እንዲሁም የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በምሽቱ ከያዛቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። አባትና ልጅ የጀመሩት ልጆች የጀመሩት የፕሎጊንግ እንቅስቃሴ እየተስፋፋ ይገኛል። ሹ ለወጣቶች ወደ አፍራ በመስና የተሰቀቱ ላሉ ወጣቶች ቆሻሻ ሲያነሱ መታየት ብዙ የሚስል ነገር ሆን ይችላል። ነገር ግን ፕሎጊንግ ቆሻሻ ማንሳት ብቻ አደት ነው። ስረቱ ቆሻሻ ማንሳት ደግሞ ችግር የለው። የሰማችሁት አቶ ፍሬው ከፍ ያለውን ነው። ከልጆቻቸው ጋር በመሆን ዱብ ዱብ እያሉ የፕላስቲክ ቆሻሻዎችን በማንሳት እንቅስቃሴን በእንጦጦ ፓርክ ውስጥ አስተዋውቋል። እንቅስቃሴያቸው እየተስፋፋ ብዙ በጎ ፈቃደኛ አባላትንም አቀላቅሏል። ይህንን በምሽቱ የምናሰማችሁ ይሆናል። በሌላ ርዕስ ደግሞ ኢትዮጵያችን ለአካል ል ጉዳተኞች ምን ያህል ምቹ ናት? ምንስ ቢደረግ ይበጃል ስንል ባለሙያ አነጋግረናል። መዋቅሮች ሲዘረጉ ለአካል ጉዳተኞች ብቻ ተብሎ ሳይሆን ለሁሉም የህብረተሰብ ክፍል ተደራሽ መሆናቸውን በማረጋገጥ ላይ ተመስርተው ካልተሰሩ ከጥቅማቸው ጉዳታቸው ሊያመዝን ይችላል። አቶ ዳኛቸው ቦጋለ ዋኬኔ ናቸው። የህግ ባለሙያና በአካል ጉዳተኞች ጉዳይ ላይ ደግሞ ተንታኝ ናቸው። የምሽቱ እንግዳችን ናቸው። ሙዚቃና ሌሎች ጥንቅሮችንም አካተናል። አብራችሁን እንድታመሹ በአክብሮት በድጋሚ እየጋበዝን አሁን ሀብታሙ ስዩ ከአለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማቸዋል። አመሰግናለሁ ኤደን። ሁለት የመብት ተሟጋች ቡድኖች በሺዎች የሚቆጠሩ ሰዎችን ሕይወት በቀጠፈውና ከአንድ ሚሊዮን በላይ የሚሆኑትን ባፈናቅለው የሰሜን ኢትዮጵያ ጦርነት ወቅት ከአማራ ክልል የተነሱ ኃይሎች በትግራይ ክልል ተወላጆች ላይ የዘር ማጽዳት ዘመቻ አውጀዋል በሚል ከሰዋል። አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች የተባሉት ድርጅቶች በጋራ በወጡት ሪፖርት ላይ በክልሉ ልዩ ኃይሎችና ሚሊሻ አባላት በምዕራብ ትግራይ የተፈጸመው ድርጊት እንደ ጦር ወንጀልና በሰብአዊነት ላይ እንደተፈጸመ ወንጀል እንደሚቆጠር ገልጸዋል። በድርጊቶች ውስጥ የኢትዮጵያ መከላከያ ሰራዊት አባላትም ተሳታፊ እንደሆኑ አውስተዋል። የአማራ ክልል መንግስት አፈ ጉባኤ ግዛቸው ሙሉነህ በክልሉ ኃይሎች ተፈጽሟል የተባለውን የመብት ጥሰትም ሆነ የዘር ማጽዳት ክስ ከእውነት የራቀና የፈጠራ ዜና ነው ብለዋል። ለሮይተርስ ኢትዮጵያ መንግስትና መከላከያ ሰራዊት ቃል አቀባዮች የቀድሞ የአማራ ክልል ልዩ ኃይል አዛዥና የምዕራብ ትግራይ አስተዳዳሪ በጉዳዩ ላይ ምላሽ እንዲሰጡ ለቀረበላቸው ጥያቄ መልስ ሳይሰጡ እንደቀሩ ተነግረዋል። አምነስቲና ሂውማን ራይትስ ዎች የትግራይ ኃይሎችም 17 ወር በፈጀው ጦርነት ወቅት የመብት ጥሰት መፈጸማቸውን ገልጸዋል። ይሁንና የአሁኑ ሪፖርት ትኩረት አለመሆኑም ተነግረዋል። ዘገባው የሮይተርስ ነው። የናይጄሪያ ምድር ባቡር ጣቢያ ኃላፊዎች ባለፈው ሳምንት ስምንት ሰዎች በተገደሉበት የታጣቂዎች ጥቃት መቶ ስልሳ ስምንት ሰዎች እስካሁን ያሉበትን ሁኔታ እንደማያውቁ አስታወቁ። ተጠርጣሪዎቹ ታጣቂዎቹ ከአቡጃ ወደ ካዱና ይጓዝ በነበረው የመንገደኞች ባቡር ላይ የተኩስ ጥቃት በማድረስ ያልታወቁ ሰዎችን አግተው ሲወስዱ ባቡሩን ማፈንዳታቸው ተነግረዋል። የናይጄሪያ ምድር ባቡር ስራ አመራር ዲሬክተር ፌደር አኪያራ ባለፈው እሁድ በሰጡት መግለጫ በቤተሰቦቻቸው የሰሙት 22 ሰዎችና ና ሌሎች 146 ሰዎች የደረሱበት አለመታወቁን ለኮሚሽኑ መረጃ መድረሱን ተናግረዋል። ኃላፊው ሰዎቹ የተጠለፉ መሆናቸውን ባያረጋግጡም ባለፈው አርብ ተጠርጣሪዎቹ አሸባሪዎችን ያነጋገሯቸው መሆኑን አንዳንዶቹ ቤተሰቦች ለቪኦኤ ተናግረዋል። አብዛኛው ጥፋት በታጣቂ ወረበሎች ላይ ያረፈ ሲሆን እንደ አውሮፓውያን አቆጣጠር መጋቢት 28 ባደረሱት ጥቃትም የአቡጃ ካዱናን የባቡር መስመር በቦምብ በማጋየት ባቡሩ ዝግ እንዲል ካደረጉ በኋላ መንገደኞቹ ላይ ተኩስ መክፈታቸው ተነግረዋል። የሰሜን አትላንቲክ የጦር ትብብር የውጭ ጉዳይ ሚኒስትሮች በዩክሬን ግጭት ላይ ለመምከር የሁለት ቀናት ስብሰባ በተቀመጡበት በአሁኑ ሰዓት ዩናይትድ ስቴትስ ለዩክሬን የመቶ ሚሊዮን ዶላር የጦር ድጋፍ ማድረጓን ይፋ አደረገች። ሩሲያ በቡቻ እና በሌሎች የዩክሬን ስፍራዎች በፈጸመቻቸው የጭካኔ ተግባራት ዓለም መደናገጡን ያወሱት የውጭ ጉዳይ መስሪያ ቤቱ ኃላፊ አንቶኒ ብሊንከን በጀግንነት ሀገራቸውና ነፃነታቸውን ለመጠበቅ የሚፋለሙ ዩክሬናውያንን ለማገዝ ዩናይትድ ስቴትስና አጋሮቿ የዩክሬን ሉዓላዊነትና የግዛት ክብርን ለማስጠበቅ የማይናወጥ አቋም እንዳላቸው አስታውቀዋል። ድጋፉን ማጽደቃቸውን ባሳወቁበት ማክሰኞ ምሽት የፔንታገን ፕሬስ ክፍል ኃላፊ ጆን ከርቢ እርዳታው የዩክሬናውያንን ጸረ ብረት ለበስ ተሽከርካሪዎች መሳሪያ ፍላጎት ለማሟላት እንደሚውል አስታውቀዋል። ጃቨሊን አንቲ አርመር ሲስተምስ የተባለው መሳሪያ ዩናይትድ ስቴትስ ለዩክሬን ስታቀርብ መቆየቷንና ዩክሬናውያንም በውጤታማ መንገድ ሲጠቀሙበት እንደሰነበቱም ተገልጸዋል። የፕሬዚደንት ባይደን አስተዳደር የተራዘመ የኮቪድ-19 የጤና እክልን የተመለከተ ብሔራዊ የተግበራ ዕቅድ እንዲዘጋጅ ትእዛዝ አስተላልፏል። የተራዘመ የኮቪድ የጤና እክል ድካምን፣ የአእምሮ ብዥታን፣ ህመምና የተንፈሳ መቆራረጥን ያስከትላል። በአዲሱ ዕቅድ መሠረት የሀገሪቱ የጤና መስሪያ ቤት በተራዘመ የኮቪድ እክል በሚሰቃዩ ሰዎች ላይ ያነጣጠሩ ምርምሮችና አገልግሎቶችን ያስፋፋሉ። ተያዥ ትምህርቶችን ለማስፋፋት የኮቪድ ህክምና ሽፋንን ለማጠናከርና የኮቪድ-19 ክሊኒኮችን ለማስፋፋትም ታቅዷል። የተራዘመ ኮቪድ እክል መነሾው እስካሁን አልታወቀም። ኮቪድ-19 ቫይረስ በአንድ ሰው ላይ ከተገኘ ከወራት በኋላ ግን ህመሙ ሊነሳ ይችላል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። በመከታተል ላይ የምትገኙት የእሮብ ምሽት መጋቢት 28 2014 ዓም የጋቢና ቬይን መሰናዶር ነው። የአዲሱ ትውልድ ድምፅ ወጣቶች እንድትሳተፉበት እንጋብዛለን። ዝግጅቶቻችን ኢትዮሳት ላይ በሳተላይት እንዲሁም ደግሞ አምሃሪክ ዶት ቪኦኤ ኒውስ ድረገጽ ላይ እንዲሁም በቪ አምሃሪክ ፌስቡክ ገጽ ላይ ታገኛችኋላችሁ። ወደ ዘገባዎቻችን እንሻገር። ፕሎጊንግ ኢትዮጵያ አቶ ፍሬው ከፍ ያለው ከሶስት ልጆቻቸው ጋር የጀመሩት እንቅስቃሴ ነው። ፕሎጊንግ ዱብ ዱብ እያሉ የአካል ብቃት እንቅስቃሴ እያደረጉ አካባቢን ማጽዳት ሲሆን አቶ ፍሬው እና ልጆቻቸው አራት ሆነው የጀመሩት እንቅስቃሴ በየሳምንቱ እጅግ ብዙ በጎ ፈቃደኞችን እያሳተፈና እየጎለበተ እየጠነከረ መጥቷል። ከአቶ ፍሬው ከፍ ያሉ ጋር በትላንትናው ምሽት ቆይታ አድርጌ የነበረ ቆይታችን ፕሎጊንግ ምን እንደሆነ ከሚያስረዱበት ይጀምራል። እንግዲህ ፕሎጊንግ ኢትዮጵያ በሚል ከሌሎች ወዳጆቻችን ጋር አሁን የጀመርነው የበጎ ፈቃደኞች እንቅስቃሴ አለ። የአካል እንቅስቃሴ እያደረጉ የፕላስቲክ ቆሻሻ ማንሳት ለውስጥ በጎ ፈቃድ አገለግላለሁ ከልጆች ጋር ሶስቱም ልጆች ጋር በመሆን ቃሴ ጀምረን፣ እንግዲህ እሱ ላይ የሳምንቱ እየተሰራ ይገኛል። ለእንጀራዬ የሚሆን ስራ አለኝ፣ መደበኛ ስራ አለኝ። አንድ መንግስታዊ ያልሆነ ዓለም አቀፍ ድርጅት ውስጥ የኢትዮጵያ ተጠሪ በመሆን አገለግላለሁ። እንግዲህ ፒሎጊንግ ወይም ደግሞ የፕላስቲክ ሎጊንግ የሚባለውን ነገር አናውቀውም። እርስዎ ደግሞ ከልጆችዎ ጋር በመሆን ጀምረውት በየሳምንቱ እየተንቀሳቀሱ ነው። እና ፒሎጊንግ ምንድን ነው? መጀመሪያ ሀሳቡ ራሱ ምንድን ነው? ፕሎጊንግ ዋና መሰረተ ቃሉ ፕሎጋ ከሚል ፕሎግ ሲሆናል በስዊድን ቋንቋ እንግዲህ መሻ እንግሊዝኛ አይደለም እንግዲህ፣ ፕሎጊንግ ሲሆን ነው ወደ እንግሊዝኛ የገባው እና የአካል እንቅስቃሴ እያደረጉ ስፖርት እየሰሩ ማለት ነው፣ ደግሞ እግረ መንገድን የፕላስቲክ ቆሻሻዎችን ማንሳት ነው። ይህ እንቅስቃሴ ተጀመረው ስዊድን ሀገር ነው እና ወደዚህ ወደ ኢትዮጵያ እንግዲህ ሲመጣ እኛ ስንጀምረው ጀምረው እንዳልኩሽ ከቤተሰቡ ጋር አሁነን እሑድ እሑድ ስንንቀሳቀስ ሁሌም የምናደርገው የነበረ ነገር ቢሆንም ፕሎጊንግ ብለን አልጠራ ነውም ነበረ ስለ ፕሎጊንግም አናውቀው ነበረ። መናገር ከሆነ እሑድ እሑድ የአባትና የልጅ ጊዜ ለማግኘት ከአዲስ አበባ የለተለት ግርግር ወተን ጦጦ ከብዙ ዓመታት ጀምሮ እንሄዳለን እና እዛ ሄደን፣ ያ በጣም የሚያምር አካባቢ፣ ተፈጥሮች በጣም ውብ የሆነ አካባቢ፣ አልፎ አልፎ የፕላስቲክ ቆሻሻ ለምሳሌ የውሃ ላስቲኮች፣ የለስላሳ ላስቲኮች ወይም የብስኩት መሸፈኛ ፕላስቲኮች ወድቀው ስናገኝ እሱን እያነሳን ያው እሑድ እሑድ ነው

ምን ብናደረግ ይሻላል? ማንሳት አንድ ነገር ነው፣ እሱ እናደርጋለን። እኛም ደግሞ እንደዛ አለማድረግ ሌላ እርምጃ ነው። እሱንም ማድረግ እንችላለን። ችግር የለብንም። ነገር ግን ደግሞ የሚጥሉ ሰዎች እንዲያውቁ ምን ብናደረግ ይሻላል ብለን ስለ እሱ ለምን አንጽፍ? ነው ና ከልጆች ጋር ስራ ተመዳድበን የሚጣሉን ቆሻሻ አይነቱን የተጣለበትን እንግዲህ አካባቢው ያው ፎቶ ፓርክ ነው የሚሆነው ቆሻሻ መታየት አጠቃቀም ወተሰረፈ ነው የመሳሰለውን ነገር በእኔ ፌስቡክ ገጽ ላይ እሱ ፌስቡክ ገጽ ላይ ናቸው እየጻፍን ማጋራት ስንጀምር፣ ሌሎች በጎ ፈቃደኞች ወዳጆቻችን የሚጠላቀሉን ጀመረ። ከዛ በመሀሉ ስለ ፕሎጊንግ አነበብኩኝ። ሳን በኛ የምንሰራው ስራ ነው። እኛም እየተንቀሳቀስን የእግር ጉዞ እያደረግን ፕላስቲክ ቆሻሻ እናነሳለን። እንዲያውም እኛን ሶስተኛ እንትንም ጨምረንለት አልጠርዝ ነገር እና መወያየት አለ፣ ጨዋታ አለ። ስለዚህ ይህን ቃል በሚጠቀምበት እኛም የዓለም አቀፉ ማህበረሰብ አካል እንቅስቃሴ አካል መሆን እንችላለን በሚል ነው እንግዲህ ፕሮግራም ኢትዮጵያ ቀስ ብሎ የተወለደው። ልጆቹ እድሜያቸው ስንት ነው? ወጣት ናቸው፣ ልጆች ናቸው ብዬ በማሰብ ብዙ ጊዜ ቆሻሻ ማንሳትን እንደ መዝናኛ የቆጥሩትም ሰዎች እና እንዴት ሊቀበሉት ቻሉት? እሺ ሶስት ልጆች አሉኝ ወንዶች ልጆች ናቸው። የአብ በቀር አስራ ስድስት አመቱ የሞረዋል ከትት ቀናት በኋላ ሁለተኛው ልሂቅ አስራ አራት አመቱ ነው። አምነን የሁሉም ታናሽ ዘጠኝ አመቱ ነው እና እንዳሹ ለወጣቶች በተለይ ዚህ ወደ አፍላ ጎምስ ና የገሰገሱ ላሉ ወጣቶች ቆሻሻ ሳያነሱ መታየት ብዙ የሚስብ ነገር ሳይሆን ይችላል። ነገር ግን ፕሎጊንግ ቆሻሻ ማንሳት ብቻ አይደለም። መሰረቱ ቆሻሻ ማንሳት ደግሞ ችግር የለውም አንደኛ እንደ አባት ዲክቴትን በመልካም ባህሪ የመቅረጽ ኃላፊነት እንዳለበት አባት እስርቼ ማሳየት ስላለብኝ፣ አጎንብሼ አፈር መሬት ነክቼ ማሳየት ስላለብኝ፣ እንዲሁም ይህን አድርጎ ይህን አታድርጎ ከማለት ገዘ እንደለ ማለት ነው ያንን አደርገዋለሁ። ስለዚህ ያንን በጨዋታም በጣም ደስ የሚያሰኝ ውይይትና የእግር ጉዞ በታጀበ ስለሆነ እና ምክንያቱ ምኛ ምክንያቱንም እያብራራ ነው። ኃላፊነት መወጣት ሆነ ምድር እንግዶች ሆነን መተን የምናልፍባት ለሌሎች ደግሞ እኛ ካገኘናት በተሻለ ሁኔታ መቆየት የሚገባት መሆኑን ለማቆሸሽ በተለይ ደግሞ ሰጥሶ የማይችል ተመልሶ ወደ ማህጽና በማይገባ ቆሻሻ መበከል አግባብ እንዳልሆነ አላዋቂነት ሆነ

የምንጠብቀው ዜናት ቅዳሜ ማታ ጀምሮ የምንዘጋጅበት ፕሮግራማችን ነው። እንግዲህ አሁን እናንተ ብቻ አይደላችሁም እየተሳተፋችሁ ያላችሁት ሌሎች ሰዎችም ብዙ ሰዎችም እያገዟችሁ፣ አባላትም እያሰፋችሁ ነው። ከጀመራችሁ ምን ያህል ጊዜ ሆነው? ምን ያህል አባላቶች አሏችሁ አብረዋችሁ የሚሳተፉ? ከጀመር እንግዲህ ወደ አንድ አመት ሊጠጋ ነው። ቅድም እንዳልኩሽ፣ እንደ ቤተሰብ ይህን እንቅስቃሴ ከአመታት ሰባት ስምንት ዓመት በፊት ጀምሮ ስናደርገው ነበረ። ምን ያህል አባላት አፈራን? አሁን እንግዲህ ከሁለት መቶ የዘለሉ የበጎ ፈቃድ እነዚህ ግን ቶቶ እንዲመጡትን ነው አገልግሎት ወጣቶችን ማንቀሳቀስ ችለናል። በዚህ ጊዜ ውስጥ ው ማለት ቀደም አንድ ሺ ኪሎግራም የሚጠጋ የፓርክ ቆሻሻ ማስፋከል ይተዋል። በአብዛኛው የምንሰራውን ቶቶ ፓርክ ውስጥ ስለሆነ የምንንቀሳቀሰው ቶቶ ፓርክ ውስጥ ስለሆነ በሚታይ ሁኔታ የፓርኩ ንጽህና እየተሻሻለ ይመስልጣል ስራ ጸዳ ነው ብቻ ሳይሆን ያንን ማንሳት ኃላፊነታቸው መሆኑ የተገነዘቡ ሰዎች ያን ኃላፊነታቸው በሚገባ እየተወጡ፣ ኃላፊዎቹም ይህንኑ እንዲሰራ እያስተባበሩ ለውጥ እየታየ ነው። በፕሎጊንግ እንቅስቃሴ በኩል ፍላጎቶች በየአካባቢ የብቅብቅ ማለት ጀምረዋል። አድማጮቻችን ከአቶ ፍሬው ከፍ ያለው ጋር የጀመርነው ቆይታ አልተጠናቀቀም። በነገው ምሽት ይዘን የምንመለስ ይሆናል። አሁን ወደ ተከታዩ ዘገባ እንሻገራለን። ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ ሬዲዮ በቴሌቪዥን መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማሃሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱም። እንዲሁም ደግሞ በድረ ገጻችን ላይ አማሃሪክ ዶት ቪኦኤ ኒውስ ላይ ልታገኙ ትችላላችሁ። እዛም ላይ ጻፉልን። ኢትዮጵያ ውስጥ ከተሞች ነባር መልካቸውን እየቀየሩ ግንባታዎችን እያስተናገዱ ይገኛሉ። ግንባታዎቹም የሀገሪቱን ገጽታም ሆነ የህዝቦችን አናኗር በበጎ የመለወጥ አቅማቸው ባይካድም በሚሊዮኖች የሚቆጠሩ በሀገሪቱ ውስጥ ያሉ አካል ጉዳተኞችን ግን ታሳቢ በማድረግና ምቾትና ፍላጎታቸውን ከግምት ውስጥ በማስገባት ጉዳይ ላይ ግን ይተቻሉ። ሀብታሙ ስዩም በመቀጠል የሚያሰማን መሰናዶ በጉዳዩ ላይ የህግ ማብራሪያና የግል እይታቸውን የሚያጋሩንን ባለሙያ ጋብዟል። እንግዳው አቶ ዳኛቸው ቦጋለ ዋኬኔ ናቸው። ዘገባው ይቀጥላል። ኢትዮጵያ እንደራሷ ሕግ ልታስፈጽማቸው ቃል ገብታ ከፈረመቻቸው ዓለም አቀፍ ሕጎች አንዱ የመንግስታቱ ድርጅት የአካል ጉዳተኞች መብት ስምምነት ነው። ይህ ስምምነት ደግሞ ከሚያነሳቸው አንኳር ጉዳዮች መካከል አንዱ የተደራሽነት፣ የአክሰስቢሊቲ፣ የተለያዩ አገልግሎቶች፣ ህንፃዎች ለአካል ጉዳተኞች አመቺ በሆነ መንገድ መሰራት አለባቸው የሚለው ድንጋጌ አንዱ ነው። የሰማችኋቸው በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን በምሽቱ በመረጽነው ርዕሰ ጉዳይ ላይ ሙያዊ ትንታኔያቸውን ሊያጋሩን የፈቀዱትን አቶ ዳኛቸው ቦጋለን ነው። ተደራሽነት ሲሉ እሳቸው ቀደም ብሎ የጠቀሱት ሀሳብ ሰፋ ያለ ይዘት አለው። ምናልባትም ተጨማሪ ማሳያዎች ካስፈልጉ እንሆ ለምሳሌ ከግንኙነት ፋሲሊቲዎች አንጻር መስማት የተሳናቸው፣ አይነ ስውራን፣ አይምሮ እድገት ወስንነት ያለባቸው አካል ጉዳተኞች እንዲሁም የፊዚካል ዲሴቢሊቲ የአካል ጉዳት ፊዚካል ዲሴቢሊቲ እንደ እኔ አይነት ለምሳሌ ያለባቸው አካል ጉዳተኞች የተለያዩ አገልግሎቶችን እንደ ማንኛውም ዜጋ በእኩልነት አካል ጉዳት ስላለባቸው ብቻ የማግለያ ምክንያት ሳይሆን እንደ ማንኛውም ዜጋ አመቺ ተደርገው እንዲሰሩላቸው ይጠይቃል። አንቀጽ ዘጠኝ የዓለም አቀፉ የአካል ጉዳተኞች ስምምነት ከዛ በተጨማሪም ሪዝነብል አኮሞዴሽን የሚባል ኮንሰፕት ደግሞ አለ። ሪዝነብል አኮሞዴሽን ማለት ምክንያታዊ የሆነ ማመቻቸት ማለት ነው። እንደ አካል ጉዳቱ አይነት አንድ ሰው ከዛ ጋር በተያያዘ ሪዝነብል በሆነ መንገድ አስፈላጊው ማመቻቸት እንዲደረግላቸው የሚል ድንጋጌም አለ። ሌላው የዓለም አቀፉ የአካል ጉዳተኞች ሕግ ኮንሰፕት ከዚሁ ጋር የተያያዘ ምንድነው? ዩኒቨርሳል ዲዛይን የሚባል ኮንሰፕት ነው። ይሄ በተለይ በአርክቴክቸር ሙያ በስነ ሕንፃ ሙያ አንዱ ትልቁ መመሪያቸው ነው። ዩኒቨርሳል ዲዛይን ማለት አንድ ህንፃ ሲገነባ፣ አንድ ግንባታ ሲገነባ፣ መንገዶች ሲገነቡ፣ መዋቅሮች ሲዘረጉ አካል ጉዳተኞች ብቻ ተብሎ ሳይሆን ለሁሉም የህብረተሰብ ክፍል ተደራሽ መሆናቸውን በማረጋገጥ ላይ ተመስርተው ካልተሰሩ ከጥቅማቸው ጉዳታቸው ሊያመዝን ይችላል። በሚሊዮኖች ለሚቆጠሩ ከአካል ጉዳትና ተፈጥሯዊ ውስንነት ጋር የሚኖሩ ዜጎቿን ለማገዝ ኢትዮጵያ የፈረመችው ሕግ አስራ ሁለት ዓመታትን ደፍኗል። እሱን የተከተሉ ደጋፊ ሕጎችም አሉ። ሀገሪቱ በይዘቱ አጓጉ የሆነውን ሕግ ለመተግበር ምን ያክል ተጉዛለች የሚለው ጥያቄ ግን ወጥ መልስ አይገኝለትም። ሌሎች ዝርዝር መብቶችን ትተን የከተሞችን ነባር መልክ እየለወጡ ያሉ አዳዲስ ግንባታዎች አካል ጉዳተኞችን በበቂ ሁኔታ ታሳቢ ያላደረጉም በሚል ትችት ይቀርባል። ኢትዮጵያ በዚህ ረገድ ያለችበትን ደረጃ አቶ ዳኛቸው እንዲገልጹታል። ወደኋላ ቀርተናል ማለት ብቻ ትንሽ የሚያንስ ይመስለኛል። ብዙ ግንባታዎች በሚገነቡበት ጊዜ፣ መንገዶች በሚገነቡበት ጊዜ፣ የባቡር ፕሮጀክት ለምሳሌ በሚሰራበት ጊዜ በእርግጥ ለአካል ጉዳተኞች ተደራሽ ለማድረግ ታሳቢ ለማድረግ እንደተሞከረ ሙከራዎች ይታያሉ። ለምሳሌ ራምፖች፣ ዊልቸር ራምፖች የባቡር መስመሮች ላይ ስትሄድ፣ ፕሮጀክቱ ላይ ስትሄድ ለአካል ጉዳተኞች ተብለው ለማመቻቸት የተሞከሩ ነገሮች አሉ። ነገር ግን ጥቅም ላይ ለመዋል እነሱን እጅግ በጣም አስቸጋሪ ነው። ምክንያቱም ተጨማሪ አስፈላጊ የሆኑ ፋሲሊቲዎች ሙሉ በሙሉ ተሟልተው አይገኙም። ስለዚህ ህንፃዎች ተደራሽ አይደሉም። በትምህርት ቤቶች አካባቢ አብዛኛው ትምህርት ቤት፣ አብዛኛው መገልገያ፣ አብዛኛው የጤና ተቋም ለአካል ጉዳተኞች ተደራሽ አይደለም። ነገር ግን ቀደም ሲል እንዳልኩ ከመንግስታቱ ድርጅት የአካል ጉዳተኞች ስምምነት በተጨማሪ በሀገራችን ደግሞ አንድ አዋጅ አለ አዋጅ ስድስት ሀያ አራት 2009 የሚባል አዋጅ አለ። የህንፃ አዋጅ ነው ይሄ። ይሄ አዋጅ ለአካል ጉዳተኞች ብቻ ተብሎ ሳይሆን ማንኛውም ህንፃ በሚገነባበት ጊዜ ማሟላት የሚገባቸው መስፈርቶች ብለው ከሚያስቀምጣቸው ውስጥ አንዱ ለአካል ጉዳተኞች ተደራሽ መሆን አለባቸው እነዚህ ግንባታዎች የሚል ነው። ስለዚህ አሁን ለምሳሌ በሰፊው የመንግስት ፕሮጀክት አለ አንድ አርባ ስልሳ ወይም ሀያ ሰማንያ የሚባሉ የኮንዶሚኒየም ፕሮጀክቶች አሉ። ለምሳሌ እነዚህ ፕሮጀክቶች በአብዛኛው የአካል ጉዳተኞች ተጠቃሚዎችን ያገናዘቡ አይደሉም። አንደኛ ቤቶቹ የሚሰጡት ለባለ እድሎች ከሶስተኛ ፎቅ ወይም ከሁለተኛ ፎቅ ምናምን በላይ ነው። ፎቆቹ በአብዛኛው ሊፍት የላቸውም፣ ኤሊቬተር የላቸውም። አላቸው እንኳን ቢባል ኤሌቬተር ወደ ኤሌቬተሩ ደግሞ ለመድረስ እጅግ በጣም አስቸጋሪ አመች ያሉን ሁኔታዎች ይፈጠራሉ። አንዳንድ ደግሞ የማልፋንክሽን የሚያደርጉ ኤሊቬተሮች በሚኖሩበት ጊዜ ጥገና በአስቸኳይ አይደረግም። ብዙዎቹ ፋሲሊቲዎች ላይ ሊፍቶች በማይሰሩበት ጊዜ ጥገና አይደረግም። እኒህ በወረቀት ላይ የሰፈሩ ህጎች አለመተግበራቸው የሰዎችን ህይወት የነጠቁ ክስተቶች መንስኤ መሆናቸው አልቀረም። ከአሳዛኝ ማሳያዎች መካከል አንዱን ለበርካታ ዓመታት አካል ጉዳተኞችን በሚመለከቱ ጉዳዮች ላይ የህግ ባለሙያና አማካሪ ሆኖ የሰሩት አቶ ዳኛቸው ቦጋለ ያጋሩናል። በቅርቡ አይ ቲንክ ከአንድ አመት ከሁለት ዓመት በፊት ይመስለኛል፣ አንድ አይነ ስውር ኢትዮጵያዊ ወደ አንድ መገልገያ በሚሄድበት ወቅት የመንግስት ተቋም ነው። ተቋሙን ለጊዜው መጥራት እቆጠባለው። ያ ተቋም ሊፍት አለው። ነገር ግን ሊፍቱ ወይ ስራውን አልጀመረም ወይ በጥገና ላይ ነው ያለው። ይህንን የሚያመላክት ምንም ምልክት አልነበረም፣ ወይ ደግሞ ለዛ ለአይነ ስውሩ ሊያውቀው በሚገባ መንገድ ኖቲስ ሊያደርገው በሚገባ መንገድ አልተነገረውም። ስለዚህ ያንን ኤሌቬተር ለመጠቀም ከፍቶ ሲገባ እዛ ውስጥ ወድቆ ህይወቱ አልፈዋል። ወዲያውኑ ህይወቱ ያለፈው ይሄ በጣም የቀርብ ጊዜ ትዝታ ነው። ከስድስት ዓመታት በፊት ገደማ የመንግስታቱ ድርጅት የህፃናት አድን ድርጅት ዩኒሴፍ ኢትዮጵያ ውስጥ ወደ ስምንት ሚሊዮን የሚጠጉ አካል ጉዳተኞችና ተፈጥሯዊ ውስንነት ያለባቸው ሰዎች ስለመኖራቸው በአንደኛው ሰነዱ ላይ ጠቅሷል። የፈረመቻቸው ዓለም አቀፍ ሕጎችና ያወጣቻቸው ሀገራዊ ሕጎች ይህም ብዛት ያለው ማህበረሰብ ሕይወት በመቀየር ረገድ ከፍ ያለ ሚና ያለው መሆኑን የተገነዘበች የምትመስለው ኢትዮጵያ ህግጋቱን ለማስፈጸም ምን ከለከላት ብለው መጠየቅ አይቀሬ ነው። ዋነኛ መልሱ የሚመስለኝ የአካል ጉዳተኞች ተሳትፎ በተለይ በውሳኔ ሰጪነት ሚና ላይ ያላቸው ተሳትፎ እጅግ በጣም ዝቅተኛ በመሆኑ ነው። አካል ጉዳተኞች ህጎች ሲረቀቁ፣ ፖሊሲዎች ሲረቀቁ ተሳትፏቸው እንዲሁ ተሳተፉ ለማለት ያህል ብቻ እነሱን የመጋበዝ ነገር ሊኖር ይችላል። ነገር ግን በዋነኝነት በውሳኔ ሰጪ አካላት ውስጥ እንዲሁም ክትትልና ግምገማ ማድረግ ባለባቸው የመንግስት አካላት ውስጥ የአካል ጉዳተኞች ተሳትፎ የራሳቸው የአካል ጉዳተኞች ተሳትፎ በቂ አይደለም። ለምሳሌ የአካል ጉዳተኞችን ጉዳይ የሚመለከተው የመንግስት አካል በአካል ጉዳተኛ ነው መመራት ያለበት። ምክንያቱም ከአካል ጉዳተኛው በላይ ስለዚህ ጉዳይ ሊያቅ የሚችል ሰው ብዙ የለም። ስለዚህ ኳል ሊፋይድ የሆኑ ብቃት ያላቸው በጣም ብዙ አካል ጉዳተኞች ባሉበት ሀገር በአመራር ቦታ ላይ በዚህ ጉዳይ ላይ በኃላፊነት ቦታ ላይ የሚቀመጡ ሰዎች ግን ምንም አይነት የአካል ጉዳተኝነት ልምዱም የሌላቸው የህይወት ልምዱ የሌላቸው በዛ ዙሪያ ላይ ዳይሬክት የሆነ ኤክስፒሪየንስ የሌላቸው ሲሆን ይታያል። ይሄ ነባራዊ ሀቅ ነው። በማስረጃ ተደግፎ ሊቀርብ የሚችል ነባራዊ ሀቅ ነው። ስለዚህ ውሳኔ ሰጪ ላይ ከሌለ አንድ የህብረት የህብረተሰብ ክፍል ያንን የህብረተሰብ ክፍል የሚመለከቱ ጉዳዮች ተፈጻሚነታቸው እጅግ በጣም ያነሰ ነው ማለት ነው። ስለዚህ ትርጉም ያለው ተሳትፎ አለመኖሩ ዋነኛ ተግዳሮት ነው ብዬ የማስበው። ኢትዮጵያ በተፈጥሯዊና ሰው ሰራሽ ምክንያቶች ለአካል ጉዳት የሚዳረጉ ዜጎቿ ቁጥር ቀላል የሚባል አይደለም። በሀገሪቱ የተለያዩ ስፍራዎች የተበራከቱት ግጭቶች፣ ጦርነት ብሎም ከአፍሪካ ከቀዳሚዎቹ መካከል የሚያደርጋት የትራፊክ አደጋ በቀጣይ ዓመታት ከአካል ጉዳት ጋር የሚኖሩ ዜጎችን ቁጥር ይጨምራሉ ተብሎ ይጠበቃል። ይህን ማኅበረሰብ ክፍሎችን ጥያቄዎችና ፍላጎቶች ለማሟላት ወደ መፍትሔ ከሚያደርሷት መላዎች መካከል አንዱን አቶ ዳኛቸው አጋርተውናል። እነዚህ የአካል ጉዳት መንስኤዎች ባሉበት ሀገር እና የአካል ጉዳት ቁጥር እየጨመረ በሚሄድበት ሀገር የአካል ጉዳተኞችን ጉዳይ ገለል ማድረጉ ወይም በውሳኔ ሰጪነት ሚና ላይ ቀጥተኛ ተሳትፎ እንዲኖራቸው አለማድረግ ዞሮ ዞሮ የሚጎዳው ሀገርን ነው። እንደሚታወቀው ሊቭ ኖዋን ቢሃይንድ የሚባል ፕሪንሲፕል አለ። አሁን በዓለማችን ላይ የተወሰኑ የኅብረተሰብ ክፍሎችን ትቶ መራመድ ለመሄድ መሞከር ዞሮ ዞሮ በጠቅላላው የሚጎዳው ሀገርን ጭምር ነውና፣ በአካል ጉዳተኞች አቅም ማመን ያስፈልጋል። ማየት አይቶ ከዛ በኋላ ገምግሞ፣ ሌሎች ሀገራት እንዳደረጉት ብዙ አካል ጉዳተኞች ራሳቸውን ፕሩቭ አድርገው ሀገራቸው እያገለገሉ ነው። ያ እዚቻ እዚ ሀገር ውስጥ ኢትዮጵያ ውስጥ ደረግ ይገባዋል ባይ ነኝ። አድማጮች፣ በተያያዥ ጉዳዮች ላይ ተጨማሪ ሀሳቦችን ካካተቱ ሌሎች መሰናዶቻችን ጋር መመለሳችን አይቀሬ ነው። ለዛሬው ግን ሙያዊ ማብራሪያቸውና እይታቸውን ያጋሩንን በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን አቶ ዳኛቸው ቦጋልን በእናንተ ስም አመሰግናለሁ። ሀብታሙ ዝይም ነኝ። ዋሽንግተን ዲሲ ጋቢና ቪኦኤ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 2022 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። በመቀጠል የምናመራው ደግሞ ወደ ጤና ዘገባ ነው። በማዕከላዊ አፍሪካ የሚገኙ የአሜሪካ ድምፅ ዘጋቢዎች በዛ የሚገኝ አንድ የማህበረሰብ ክሊኒክ ለኤች አይ ቪ ህሙማን እያደረገ ስላለው ለየት ያለ ነገር አድርሰውናል። ቀጥሎ ይቀርባል። በዓለም በዝቅተኛ እድገት ላይ ከሚገኙ ሀገራት መካከል በሁለተኛ ደረጃ ላይ ከምትገኘው የመካከለኛው አፍሪካ ሪፐብሊክ አምስት ነጥብ አራት ሚሊዮን ህዝብ መካከል መቶ አስር ሺህ ያህሉ በኤች አይ ቪ ተጠቅተዋል። ይህንን ያለው የመንግስታቱ ድርጅት ነው። የማጣሪያ መላዎች አነስተኛ በመሆናቸው በርካታ ህመምተኞች በዚህ ቁጥር ውስጥ አልተጠቃለሉም። ዶክተር ጀኒፈር ስቴላ ከድንበር የለሹ የሐኪሞች ቡድን ነጻ የኤችአይቪ ምርመራ አገልግሎት ከሌላቸው ጥቂት የዓለም ሀገራቶች መካከል አንዷ ናት። በዚህ ምክንያት ህመምተኞች በቫይረሱ ስለመያያዛቸው እንኳን የሚያውቁት በእጅጉ ዘግይተው ነው። ከኛ ነፃ የተሻለ የኤችአይቪ አገልግሎት ለማግኘት እንደሚችሉ በመረዳት ወደዚህ ሆስፒታል የሚመጡ አሉ። ዶክተር ጀኒፈር ስቴላ። ስር ከሰደደ የኤችአይቪ ቫይረስ የጤና አጠባበቅ ጋር የተገናኘውን መርሃ ግብር የሚመሩ የድንበር የለሹ የሐኪሞች ቡድን ኃላፊ ናቸው። አንዳንድ የህመምተኞች በእጅጉ ተዳክመው ሆስፒታል እንደሚደርሱ ይናገራሉ። በበሽታው ከሚጠቁ ሰዎች መካከል ከ10 እስከ 15 በመቶ ለሞት ይዳረጋሉ። በዚህ ካሉት ህመምተኞች አንጻር መጥፎ የሚባል አይደለም። በድንገተኛ ህክምና ክፍል ከደረሱ ከጥቂት ሰዓታት በኋላ አሊያም በዛ ዕለትም የሚሞቱ ህመምተኞችም አሉ። በመዲናዋ ባንጎ የሚገኘው የማህበረሰብ ሆስፒታል ህመሙ በእጅጉ ያዳከማቸው ሰዎች የሚታከሙበት ብቸኛ ስፍራ ነው። የድንገተኛ ህክምና አገልግሎት ይሰጣል። ሳንጋሆ ኤች አይ ቪ ታማሚ ናቸው። ሆስፒታል በምደርስበት ጊዜ በእጅጉ ተዳክሜ ነበር። የምግብ ፍላጎትም ሆነ አቅም አልነበረኝም። አሁን ግን ድካሙ እየተቃለለልኝና የምግብ ፍላጎቴም እየተመለሰ ይገኛል። ስለ ራሴ ያለኝ ስሜትም በመጠኑ ተሻሽሏል። የኤችአይቪ ህመምተኞች ሲያገግሙ ለእድሜ ልክ ህክምና ወደ ጤና ማዕከላት ይዘዋውራሉ በህክምናው ቋንቋ አንታይ ሬትሮቫሪያል ትሬፕል ቴራፒስ ተብለው የሚጠሩት የህክምና መላዎች በእጅጉ ውድ ናቸው በዚህ የማህበረሰብ ሆስፒታል ግን ለኤችአይቪ ህመምተኞች ሁሉ ነገር ነፃ ነው ና ጓደኞቿ ያቀነቀኑት ሙዚቃ ነው። በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። ዝግጅቶቻችንም እንደወደዳችሁት ተስፋ እያደረግን አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማሪክ ላይ እንዲሁም ደግሞ አማሪክ ዶት ቪኦኤኒውስ ዶት ኮም ላይ ታደርሱን ዘንድ በአክብሮት እንጠይቃለን። መሰናዶን በመምራት ኤደን ገረመው፣ በምስልና ድምጽ ቅንብሩ ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እንሰናበታችኋለን። ደህና ደሩ።